በቅርቡ በክርስትናና እስልምና እምነት ተከታዮች የነበሩትን ሃይማኖታዊ በዓላት ሽፋን በማድረግ በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች ላይ ግጭት ለመቀስቀስ የተደረጉ ሙከራዎችን እንዳከሸፈ በአካባቢው የተቋቋመው የእዝ ማዕከል ወይም ኮማንድ ፖስት አስታወቀ። ኮማንድ ፖስቱ ስራውን ከጀመረ ወዲህ በአካባቢዎቹ አንጻራዊ ሰላም ቢረጋገጥም፣ አመራሩ አጥፊዎችን አሳልፎ የመስጠት ቁርጠኝነት እንደማይስተዋል ት ተገልጿል። መስፍን አራጌ ነው ዘገባውን ያሰናዳው፣ እንደሚከተለው ያቀርበዋል። በመቶ ሺዎች ለሚቆጠሩ ሰዎች መፈናቀል፣ ለበርካቶች ሞትና አካል ጉዳት እንዲሁም ለንብረት ውድመት ምክንያት የሆነው ግጭትና የሰላም እጦት የእዝ ማዕከል ወይም ኮማንድ ፖስት መቋቋሙን ተከትሎ አንጻራዊ መሻሻል እየታየበት ነው። እንደ አማራ ክልል ሰላምና ሕዝብ ደህንነት ጉዳዮች ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስ ኮማንድ ፖስቱ ከተቋቋመ በጊዜ ጀምሮ ሲከሰቱ የነበሩ ግጭቶችን ማስቆም ተችሏል። በእርግጥ አልፎ አልፎ አንዳንድ ቦታዎች ላይ ጥይት ተኩሶች ምናምኖች ይኖራሉ። ከዛ ውጭ ግን ከደሴ እስከ አዲስ አበባ ያለው በተለይ ዋናው መስመ የቆመበት ሂደት ጊዜ ነው የነበረው። እንደምናስታውሰው እሱ እንዲከፈት ተደርጓል። በዋናው መስመሮች ኮማንድ ፖስቱ በተከለከለባቸው የጦር መሳሪያ ይዞ መንቀሳቀስ አይቻልም። ይሄ ተግባራዊ ሆኗል። አጠቃላይ ሕዝቦች ተፈናቅለው የነበሩት ወደ ቀያቸው የመመለስ ሂደት እየተከናወነ ነው የሚገኘው። የኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ እብሬ ከበደ እና በሰሜን ሸዋ ዞን የኤፍራታ ግድም ወረዳ ዋና አስተዳዳሪ ሰለሞን አልታዬ የኮማንደሩን ማብራሪያ ይጋሩታል። በተለያየ ስጋት ሸሽተው የነበሩ ሀያ አምስት ፐርሰንት እና ከሀምሳ ፐርሰንት በታች ቤታቸው ጉዳት የደረሰበት ኦልሞስት እየተመለሱ ነው ያሉት የእርሻ ስራውንም በየአካባቢው በጥሩ ሁኔታ የተጀመረበት ነው ያለውና አጠቃላይ ማህበረሰቡን ወደ ቄው ተመልሶ የእርሻ ስራውን እንዲቀጥል እያደረግ ባለው ሁኔታ ጥሩ ውጤት እያገኘን ያለ ነው። አካባቢው ከበፊት ከነበረው አንጻራዊ ሰላም አለ። ኮማንድ ፖስት ከገባ በኋላ ነበረው አለመረጋጋት፣ ተኩስ፣ ቃጠሎ፣ የሰው መግደል ምናምን ቆሟል። ትራንስፖርት አክሰስ አገልግሎት እየሰጡ ነው። ማህበረሰቡ እየተንቀሳቀሰ ነው። ከተፈናቀለው ውስጥ ደግሞ ሀምሳ በመቶ የሚሆነው በየአካባቢው አሁን፣ አንደኛ ወረዳ ተጨባጭ ሁኔታ ከተፈናቀሱባቸው አካባቢዎች በርካታ የተመለሱባቸው አሉ። አንዳንድ ቀበሌዎች ላይ ደግሞ የተወሰነ ተመልሶ ብቅ ጥልቅ የማለት አይነት ነገሮች አሉ። የኮማንድ ፖስቱ አመራሮች ችግሩ በተከሰተበት ቦታ በመገኘት የችግሩን ሰለባዎች በማናገር ለተገኘው አንጻራዊ ሰላም ያደረጉትን አስተዋጽኦ አቶ ሰለሞን አድንቀዋል። ከሌሎቹ ለየት የሚሉት ታች ጎት ድረስ ወርዶ ተፈጠረውን ችግር ለመፍታት በርካታ ጥቅት ያደርጋሉ። ስልካቸው ስላለው አቶ አደሩ ይደውልላቸዋል። በዛም ጥረት እየፈቱ ወደ ቀድሞ ቀልቡ እንዲመለስ አካባቢም ጥረት እያደረጉ ነው። ይሁን እንጂ የተገኘውን ሰላም ለማደፍረስ ሕዝቡን ለዳግም ደም አፋሳሽ ግጭት ለመዳረግ ሙከራዎች እንደነበሩ የኮማንድ ፖስቱ አስተባባሪ ጄኔራል ደስታ ቢቼን ጠቅሶ መንግስታዊው የኢትዮጵያ ቴሌቪዥን ዘግቧል። ጠብ ጫሪነት፣ የሐሰት ፕሮፓጋንዳ፣ የህልና ጦርነት ማድረግ አልቆመም። ይሄ ለምሳሌ በሁለቱም በዓላት በፋሲካ በዓልና በኢድ በዓል የተደረጉ ድርጊቶች ወደ ግጭት የሚወስዱ ናቸው። ህብረተሰቡ ድጋሚ ወደ ግጭት ገብቶ በአካባቢው መረጋጋት የጀመረው አንጻራዊ ሰላም እንዳይኖር ለማድረግ ኮንሸስሊ የተሰሩ ስራዎች ናቸው። ግጭቱ ከአክራሪነት አስተሳሰብ የተቀዳ የተወሰኑ አካላት ተግባር እንጂ የህዝብ ለህዝብ አይደለም ይላሉ የኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪው እብሬ ከበደ። በበኩላቸው በእኔ እምነት አጠቃላይ የጽንፈኛ ብሔርተኝነት እንቅስቃሴ አመለካከትና ተግባር ውጤት ነው ብዬ ነው የሚወስደው። ስለዚህ ይሄ ችግር እንዲፈታ ምን መደረግ አለበት? ይላሉ። ይሄ ችግር እንዲፈታ አንደኛ የአመራር ለአመራር ግንኙነትን ማጠናከር፣ የህዝብ ለህዝብ ግንኙነትን ማጠናከር፣ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን ችግሩ የጋራ ነው፣ መፍትሄን በጋራ ነው የምናመጣው ብሎ ሁሉም የመፍትሄ አካል ሆኖ የመፍትሄ ሀሳብ እና ተግባር ይዞ በጋራ ሲረባረብ ችግሩ በዘላቂነት ይፈታል ብዬ ነው የማምነው። ኮማንደር መንገቻ ደግሞ መንግስት በኦነግ ሸኔነት የሰየመውንና ራሱን የኦሮሞ ነጻነት ታጣቂ ብሎ የሚጠራውን አካል ተጠያቂ ያደርጋሉ። ምንም እንኳ ተጠያቂ የተባለው አካል በተደጋጋሚ እጁ እንደሌለበት በመግለጽ ወቀሳውን ቢያስተባብልም አሁን ለምሳሌ ሰሞኑን በኦሮሞ ብሔረሰብ አስተዳደር ጎዳ ቀበሌ አንድ የምርጫ ጣቢያ ኦነግ ሸኔ አቃጥሏል። ችግር የፈጠሩት ሰዎች አጠቃላይ በኦሮሞ ብሔረሰብ አስተዳደር ዞን ምርጫ እንዳይካሄድ ታራሚዎችን የማስፈታት አመራርን የመግደልና ሌሎችን ዓላማ ይዘው የሚንቀሳቀሱ ናቸው። እነዚህ ደግሞ ከዚህ ቀደም በኦነግ ሸኔ የተፈረጁ ናቸው። በዞኑ በስም ይታወቃሉ። የት አካባቢ እንደሚንቀሳቀሱ መረጃው አለን። ይህን ከህዝብ የመነጠል ስራና አጠቃላይ ሂደታቸውን ተከታትሎ የማክሸፍ ስራ እየተሰራ ነው የሚገኘው። የሀገር መከላከያ ሰራዊትም ገብቶ በቦታው እነዚህን ሀይሎች እርምጃ የወሰደበት ሂደት ነው። ለግጭት መንስኤ የሚሆኑ ትንኮሳዎች ግን አሁንም እንደሚስተዋሉ የኤፍራታ ግድም ወረዳ ምክትል አስተዳዳሪ ይገልጻሉ። ችግሮቹ ምንድን ናቸው? አንዳንዶቹ የከብት መልቀቅ አሁንም ወደ አርሶ አደር ማሳ ያው ይታወቃል። የእኛ አርሶ አደር ነው፣ የአጎራባች ደግሞ ከፊል አርብቶ አደር አለበት። አጎራባች ወረዳ በኩል ከብት ህይወታቸው ነው፣ በእኛ በኩል ማሳው ሰብሉ ህይወቱ ነው ከብቶች ና ከብት ማስወጣት ሲባል ትንኮሳ አለ። በእኛም በኩል አንዳንድ አርሶ አደሮች እንደ ከብቶች ሲመጡ ወደ ከብቶቹ ላይ መልሳት መልስ የመተኮስ የመተንኮስ ዝንባሌዎች አሉ። እነሱን ለማስተካከል ጥረት እየተደረገ ነው። ጄኔራል ደስታ የህዝብ ለህዝብ ግንኙነት እንዳይጠናከር የህግ የበላይነት እንዳይረጋገጥ የሀገር ሽማግሌዎች ሚና ጎልቶ እንዳይወጣ በመንግስታዊ መዋቅሩ ውስጥ ጥፋተኞች አሉ ይላሉ። ጥፋተኛ ደግሞ በዋነኝነት አመራሩ ነው። በውስጡ ያለውን ጥፋተኛ የሚለይ አጀንዳ አመራሩ አልጀመረም ታችም አልጀመረም። አጀንዳ አድርጎ ያለው እንደብቅ ነው። አመራሩ አናውጠው ነው፣ እናስቀምጠው፣ አንለየው ነው። አጀንዳ አድርጎ ያለው ይሄ ፎርማልም ኢንፎርማልም እያስተላለፈ ይገኛል። ይሄ ደግሞ አመራሩ ራሱ ነው ራሱ ነው ይሄ በተለያየ መንገድ ነው አንደኛውና ዋናው ራሱ ችግርተኛ ስለሆነ ራሱን ደብቁኝ እያለ ነው ው ያለ ወንጀለኞችን የሚደግፉ አመራሮችም ሆኑ ሌሎች አካላት ካሉ በተቋቋመው የምርመራ ቡድን እየተጣራ በሕግ ተጠያቂ እንደሚሆኑ ኮማንደር መንገሻ አረጋግጠዋል። የኢትዮጵያ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ በቅርቡ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ ግጭቱን ተከትሎ በሰሜን ሸዋና ኦሮሞ ብሔረሰብ አስተ ዳደር ዞኖች ባሉ አምስት መጠለያ ጣቢያዎች ከ330 ሺህ ሕዝብ በላይ ተጠልሎ እንደሚገኝ መግለጻቸው ይታወቃል። ከጣይ አካባቢ ተፈናቅለው ከነበሩት ውስጥ 21 ሺህ የሚደርሱት ወደ ቀያቸው መመለሳቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ